ቁጥጥርና ሚዛን የተከታዩ ዝግጅት ርዕስ ይሆናል። ቁጥጥርና ሚዛን፣ ቼክን ባላንስ፣ ዩናይትድ ስቴትስን በመሰሉ ዲሞክራሲዎች ሦስቱ የመንግሥት ዋልታዎች ምንነትና ሚና የምሽቱ ልዩ የትንታኔ ትኩረት ነው። ዶክተር ብሩክ ኃይሉ በኦሃዮ ዩኒቨርሲቲ እና በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር እንዲሁም በስክሪፕስ የጋዜጠኝነት ትምህርት ቤት መምህር ትንታኔ ይሰጡናል። አሉላ ከበደ ነው ያወያያቸው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። ዶክተር ብሩክ በወቅታዊ ጉዳዮች ይልቁንም ደግሞ በዩናይት ስቴትስ የፖለቲካና የምርጫ ርዕሰ ጉዳዮች ቤተኛችን ሆነዋል። ለሙያዊ ትንታኔዎች መስፋት መላልሰን እያገኘኑት ነው። በዛሬውም አመሰግናለሁ። ጤና ይስጥልኝ አታሉላ እንዴት ዋልክልኝ? እንደምናችሁ ለአድማጮችም ለሁላችሁ። ይህ በመንግስት አስተዳደር የስልጣን ክፍፍል፣ ቁጥጥርና ሚዛን በዩናይት ስቴትስ የመንግስት አስተዳደር ውስጥ ሶስቱ የመንግስት ቅርንጫፎችን ምንነት እና ሚና፣ እስኪ ከዚህ አደረጃጀት ምንነት ብንጀምር መሰረታዊ ሀሳቦችን ብናነሳ ምንድን ነው ይህ የስልጣን ክፍፍል የሚባለው? ሶስት የመንግስት ቅርንጫፎች ያሉት መዋቅር። አመሰግናለሁ አቶ አሉላ። ይሄ የስልጣን ክፍፍል በእንግሊዘኛ ሴፐሬሽን ኦፍ ፓወርስ ምንለው ያለው ስልጣን ሁሉ በአንድ ሰው ወይም በአንድ አካል ላይ መከማቸት እንደሌለበትና ያንን ግለሰቡም ሆነ ፓርቲም ሊሆን ይችላል ለመቆጣጠር ሚዛናዊ በሆኑ ሁኔታ ሶስቱን መንግስት አካላት እንዳልከው ሶስቱን አካላትን በተመለከተ ለእነሱ ተመጣጣኝ የሆነ ስልጣን በመስጠት ሚዛኑን ለመጠበቅ ታልሞ የተደረገ ነው። አታሉላ ትንሽ ወደ ኋላ ብሄድ ይሄ ሀሳብ እንግዲህ የመጣው ምንድን ነው? ከሰዎች ጠባይ ከግለሰብ ጠባይ፣ አስተዳደር አሰራር። ይህንን ኮንሴፕት ወይም ቲየሪ ዴቨሎፕ መጀመሪያ ያደረገው የፈረንሳዊው ታዋቂው ፖለቲካል ፊሎዞፈር እና ሎየርም ነበር፣ ፖለቲካል ሳይንቲስትም ነበር። ሻርል ሞንቴስኬ ይባላል። ነው ቲየሪ ኦፍ ደ ሴፐሬሽን ኦፍ ፓወርስ ብሎ ይህን ሀሳብ ዴቨሎፕ ያደረገው የመጀመሪያው ሀሳብ ጠንሳሽ እሱ ነው። አዎ እሱ ነው። እሱ እንግዲህ ይህን ሲፈነጥቅ ዣክ ሩሶን በሌላ ፊሎሶፈሮች ላይ ተመስርቶ ነው ፖለቲ ሳይንስ ሲቶጵያ ተመስርቶ ነው ይህን ሀሳብ ዴቨሎፕ ያደርገው። ምንድን ነው እንግዲህ የሚያጠነጥረው ስልጣን ያጓጓል። ስልጣን በተራ ቋንቋ ይጣፍጣል። ስልጣንና የግለሰብ ጠባ ስልጣን ላይ ግለሰቦች ሲቀመጡ ወይም የተመረጠ አካል ሲቀመጥ እንዴት አድርገን እንጋብዘዋለን? ስልጣን ሲሰጡት በምን አይነት ሁኔታ መስጠት አለብን? በሚል ከሰው ልጅ ጠባይ ጋር በማገናዘብ ያደገ ሀሳብ ነው። እንግዲህ ምንድን ነው በታሪክ ስንመለስ ቀደም ባሉት ጊዜ በአፍሪካም ሆነ በተለይ በአውሮፓ ንጉሰ ነገስቱ የስልጣን በያዙ ጊዜ ያ ንጉስ ህግም አውጪ ነው፣ ህግም አስፈጻሚ ነው፣ ህግም ተንታኝና ህግም ማስጠባቂ ነው፣ ሁሉንም አንድ ግለሰብ ሁሉን እሱ ይሰራል። ያው ንጉስ ሳይከሰስ እንደሚባለው። ስለዚህ ይሄ ስልጣን ይዞ አንድ ሀገር ሲመራ ህዝብ በምን ሁኔታ ስራ ውስጥ ሊከላከል ይችላል? ያ ሰው አገልጋይ መሆኑ ቀርቶ ፈላጭ ቆራጭ ወደ መሆን ያቀናል። አዎ አዎ። ህዝቡ ዜጋ ሳይሆን ሳብጀክት ይሆናል። ሳብጀክት ማለት እንደ ምስለን ይሆናል ህዝቡ ህዝቡ መብት የለውም። ንጉሱ ነው መብት ያለው ሁሉ ነገር በሱ እጅ ይሁንና፣ ሲሻው ይሾማል፣ ሲሻው ይሽራል፣ ህዝብ ላይ ግብር ይጭናል፣ የፈለገውን ያደርጋል። ይህን በማድረግ አውሮፓ ሀገሮች ብዙ ብዙ ስለተቸገሩ እዛን ይህንን ኦብዘር በማድረግ እና ከዚህ ተሞክሮ ወስዶ ተገቢም ስላልሆነ ህዝብ በህዝብነቱ መከበር አለበት፣ ህዝብ ስልጣን መያዝ አለበት በሚል የታለመ ሀሳብ ሆኖ በጎ ነገሩ ምንድን ነው? አውሮፓም የተለያዩ ሪቮሉሽኖች አብዮቶች እየተጠናከሩ በመጡ ቁጥር የመንግስታዊ ይሄ ያልተገደበ ስልጣን እየተገደበ ሲመጣ በዚሁ ሞደርን ህገ መንግስት ላይ እየሰፈረ የመጣው የዣን ዣክ የሞንተስክ ሀሳብ ነው። ዶክተር ብሩክ የታሪክ መሰረቱንም መለስ ብለው መልከት አድርገዋል አነሳሱን ጨምረው። እንግዲህ እነኚህ ሶስት የመንግስት አስተዳደር ቅርንጫፎች በራሳቸው የራሳቸው ኃላፊነት ወጥ የሆነ የተመረጡበት ምክንያት እንዳለ ሆኖ አንዱ ሌላውን እንዲቆጣጠር በአንድ ቦታ ብቻ ስልጣን እንዳይከማች የማድረጉ ሚዛን እንደ ዩናይትድ ስቴትስ ባሉ ዴሞክራሲዎች ውስጥ አሁን ተመለከት ነው በተግባር ላይ ሲውል ምን ገጽታ አለው? ፕሬዚዳንቱ ያላቸው ስልጣን ሀያልነት እንዳለ ሆኖ ገደብ አላቸው። እሳቸው ብቻ ያሉት አይሆንም። የህግ አውጪዎቹ ቀደም ብሎ የገለጿቸው ምክር ቤት ውስጥ ተመርጠው የሚመጡት ፕሬዝዳንቱን የሚቆጣጠሩበት መንገድ አለ። እነሱም ግን ከቁጥጥር ስር ናቸው። እንዲሁም የህግ ተርጓሚው የሚባለው የፍትህ አካል እስኪ ፈታ ያደርጉልን ይሄ ምንነት። ጥሩ አመሰግናለሁ። እንግዲህ ስልጣን ያለው በህዝቡ ዘንድ ነው። ይሄ የመጀመሪያ መነሻ አሳባችን ነው። ህዝብ ነው ስልጣን ያለው የሚሰጠው፣ ለመረጣቸው ወገኖች የሚሰጠው ራሱ ህዝብ። አዎ ህዝብ እንግዲህ ምንድነው የሚያደርገው? በዴሌጌሽን በአመኔታ በምርጫ ሂደት ማለት በየአራት አመቱ በየአምስት አመቱ በየሀገሩ ሀገሩ በየሀገሩ ህግ ይለያያል። በዛ መሰረት ምርጫ ይደረግና ህዝብ ይህን አደራውን ለተመረጠው አካል ወይም ፓርቲ ወይም ፓርቲዎች ያስረክባል ማለት ነው፣ ለተወሰነ ጊዜ። እነዚህ ተወካዮች ደግሞ አሁን ያነሳናቸውን የመንግስት አካላትን ስልጣን ይዛሉ። አሜሪካም ስላለን ወደዛ እንምጣ፣ ለምሳሌነት እንውሰድ። አሁን ለምሳሌ አሜሪካ ምንድን የአሜሪካ አባቶች ፋዘርስ እነ ቶማስ ጀፈርሰንና ሌሎችም ይህን ህገ መንግስቱን ሲቀርጹ በደንብ ስልጣኑን ግልጽ አድርጎ አስቀምጠው ነው። ለምሳሌ በአንቀጽ አንድ ለህግ ሌጅስሌቸር ወይ ለፓርላማ ለኮንግሬሱ ያለው መብት በአንቀጽ አንድ ተቀምጧል። በአንቀጽ ሁለት ደግሞ ለፕሬዚደንቱ ቫይስ ፕሬዚደንቱ እና ለካቢኔ አባላት ማለት የሚኒስቴር መስሪያ ቤቶች፣ በአንቀጽ ሶስት ደግሞ ለጁዲሽሪው ለህግ ተንታኙ ለህግ አስጠባቂው እንደዚህ ተቀምጠዋል። አንዱ አንዱን ቼክ እንዴት ያደርጋል? ስንል ለምሳሌ አቶ አሉላ ኮንግሬስን ብንወስድ ፕሬዚደንቱ ለአራት አመት የሚመረጠው ሁለት ተርም ብቻ ነው። ከዛ በላይ እንዳይል ተገድበዋል። ማክሲመም አስር አመት ነው የሚሄደው። ኮንግረስን ስንወስድ ደግሞ በየሁለት አመቱ ሀውስ ኦፍ ሬፕሬዘንታቲቭስ አራት መቶ ሰላሳ አምስት ወንበር አሉ፣ ይመረጣሉ። ነገር ግን ሴኔትን ብንወስድ አንድ ሶስተኛ አንድ ሶስተኛ አንድ ሶስተኛ ነው በየሁለት አመቱ ምርጫ የሚደረገው፣ ሰላሳ ሶስት ሰላሳ ሶስት ሰላሳ አራት ወንበር ነው የሚሄድም ከመቶ አባላቱ ነው። አሁን እየገለጹልን ያሉት እግረ መንገዱን አድማጮች እንዲረዱ መቶ አባላት አሉ በሴኔቱ። አዎ ይህን የሚያደርጉት ምንድን ነው አንድን ነገር አቮይድ ለማድረግ ነው። ስልጣን እንዳይከማች ነው ያና ጥንቃቄ። ሴኔት ውስጥ እንኳን ራሱ አዘ ኮሄሲቭ ግሩፕ ሆነው ሀገራቸውን ዶሚኔት እንዳያደርጉ በየሁለት አመቱ ይለዋዩቸዋል። መጪ ይመጣል፣ ወጪ ይኖራል፣ ገቢ መኖር፣ መሀል ላይ ደግሞ ያለው አራት አመት ሁለት አመት ቀረን እያለ ሰክቶ ይሰራል። ህዝብን አክብሮ፣ ህዝብን ተማጽሞ፣ እምረጡን ብሎ ደግሞ ይሄዳል ማለት ነው። እና ምድቃን አንዱ አንዱን ቼክ ሲያደርግ፣ ለምሳሌ ህግ የሚያወጣው ኮንግረሱ ነው። ግን ፕሬዚደንቱ ደግሞ የህግ ሀሳቦችን ማቅረብ ይችላል። ኮንግረሱ ህግን አቅርቦ ደግሞ ፕሬዚደንቱ ይሄ ለህዝባችን አይበጅ የሚል የሚል ከሆነ ቬቶ ፓወር የማድረግ መብት አለው፣ ድምፅ በድምፅ የመሻር ስልጣን ተሰጥቶታል ተሰጥቶታል። እንደዛ ካደረገ ደግሞ እንደገና ጉዳዩ ወደ ፓርላማ ሄዶ ፓርላማው ደግሞ በጣም አብሶሉት ማጆሪቲ በሆነ ሁኔታ ማሳለፍ መብት አለው። እንደገና ቀረጽና ግብርን ብንወስድ ደግሞ ግብርና ቀረጽን መጣል መብት ያለው ማን ነው? ኮንግሬስ ነው፣ የአሜሪካ ኮንግሬስ ነው እንጂ ፕሬዚደንቱ አይደለም። ፕሬዚደንቱ ሀሳብ መስጠት ይችላል። ገንዘብንም በተመለከተ ኮንግሬስ ነው የሚያደርገው። ጦርነትን በተመለከተ ለምሳሌ ሀገሪቷ ጦርነትና ችግር ውስጥ ብትወጥክ ፋታ ማይሰጥ ስለሆነ ፕሬዚደንቱ ኮማንደር ኢን ቺፍም ስለሆነ ጦርነቱን ይመራል፣ ያስመራል፣ ያካሄዳል ግን በተወሰነ ሳምንታት ውስጥ አዲሱ የወጣ ህግ ነው። በቅርብ ጊዜ ወደ ኮንግረስ አቅርቦ ኮንግረስ ነው በዚህ ጦርነት ውስጥ እንቀጥል አንቀጥል የሚለውን የሚወስድ ነው። ስለዚህ የራሱ ምንድን ነው ቼክ እና ባላንስ ያደርገዋል ማለት ነው። ሚዛን እንዲጠብቅ እና ቁጥጥርም እንዲኖር ይደረጋል። አዎ፣ ጁዲሻሪውን ደግሞ አላነሳውም እስካሁን። ለምሳሌነቱም ሶስተኛውን ኦርጋን ስንወስድ ሱፕሪም ኮርት አለ፣ ዘጠኝ አባላት ናቸው እንደምናውቀው። ጠቅላይ ፍርድ ቤት ጠቅላይ ፍርድ ቤት፣ አመሰግናለሁ። ጠቅላይ ፍርድ ቤትን በተመለከተ ህግ አውጪው እንዳልነው ኮንግረስ ነው ብለናል። እያንዳንዱ እንቅስቃሴ የሌጅስሌቸርና ኤግዚክቲቭን ጁዲሻሪ ደግሞ በማይክሮስኮፕ ልበል አስቀምጦ ይመረምራል። ህጋቸው ህግ ኮንግረስ ያወጣውን ህግ ምንድን ነው የሚመረምረው ከየአሜሪካ ዜጎች መብት ጋር ማይጻረር መሆኑን ከህገ መንግስቱ ጋር ማይጻረር መሆኑን ቼክ አድርገው የሚፃረር ሆነው ካገኘው የመበየንና ያን ነገር የመፋቅ ቮይድ የማድረግ መብት አላቸው። ይሄ ራሱ አንድ ምሳሌ ነው። ቼክ እና ባላንስ አደረገ። ሁለቱንም ማለት ዶክተር ብሩክ፣ ሰፋ ወዳለው ውይይት የሚወስደን አንድ ነጥብ ላንሳ። በዚህ አደረጃጀት መሰረት አንዱ ሌላውን እየተቆጣጠረ የሚሄድበት አሰራር የተደላደለ መንግስት እንዲኖር የመርዳቱን ያህል የህዝብ ጥቅም በአብዛኛው የሚጠበቅበትን ሁኔታ የሚያመቻቸውን ያህል አንዳንድ ጊዜ ሁሉም ስልጣን የፖለቲካ ፓርቲዎች ድርሻ አላቸውና እንደ ዩናይትድ ስቴትስ ባለ ሁለት አውራ ፓርቲዎች ያሉ አንዱ ጠቅልሎ ሶስቱንም አሸንፎ በሚቀርብበት ጊዜ የሚያሳድረው እንዳሁኑ ያለው የሚያሳድረው ተጽዕኖስ ምን ይመስል ይሆን? ዶክተር ብሩክ፣ ቀደም ብለን በጥያቄ ያንጠለጠልነውን ጨምረን በሚቀጥለው ፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔ አመሰግናለሁ ሉላ። መልካም ቀን፣ መልካም ምሽት ይሁንላችሁ።